የዲደብሊው ዜና ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። በቅድሚያም ዋና ዋና ዜናዎቹ የሲዳማን የክልልነት ጥያቄ ለዛሬ ለማወጅ መቀጠሩን ተከትሎ በሐዋሳና አካባቢዋ ግጭት ተቃውሞ መከሰቱ እየተነገረ ነው። እስካሁን የአንድ ሰው ሕይወት አልፏል። በርካቶችም ተጎድተዋል። የዓለም የጤና ድርጅት በዴሞክራቲክ ኮንጎ የተከሰተው የኤቦላ ወረርሽኝ ዓለም አቀፍ አጣዳፊ የጤና ስጋት መሆኑን ይፋ አደረገ። እንዲያም ሆኖ አጎራባች ሀገራት ድንበራቸውን መዝጋት እንደማይገባቸው አሳስቧል። አርባ ስደተኞችን ከመስጠም በማዳን ወደ ጣሊያን ደሴት ላለፈቃድ በማስገባት የተከሰሰችው የጀርመን የእርዳታ መርከብ ነጂ ካሮላ ራኬተ አዲስ ፕሬዝደንት የመረጡት የአውሮጳ ሀገራት ስደተኞችን ለመቀበል ዝግጁ ይሆናሉ የሚል ተስፋ እንዳላት አመለከተች። ዛሬም ፍርድ ቤት ቀርባለች። ዜናው በዝርዝር የሲዳማን የክልልነት ጥያቄ ለዛሬ ለማወጅ መቀጠሩን ተከትሎ በሐዋሳና አካባቢዋ ግጭት፣ ተቃውሞ መከሰቱ እየተነገረ ነው። የጥያቄው አራማጆች ለአዣንስ ፍራንስ ፕሬስ እንደገለጹት የሲዳማ ሽማግሌዎችና ወጣቶች የጉዳዩ አቀንቃኞች ዛሬ ጠዋት ሊያካሂዱት ያቀዱት ስብሰባ አካባቢውን በዘጉት በጸጥታ ኃይሎች ተደናቅፏል። ባለስልጣናት ወደዛ ባለመምጣታቸውና ወደ መሰብሰቢያው ስፍራ እንዳያልፉ ያገዷቸው የፀጥታ ኃይሎች ላይ ወጣቶቹ ድንጋይ መወርወራቸውንም ዘገባው አመልክቷል። ሐዋሳ ከተማ ላይ በቁጣ ወደ ጎዳና የወጡት ዜጎች ጎማ በማቃጠል ከጸጥታ ኃይሎች ጋር በተፈጠረው ግጭትም ቢያንስ የአንድ ሰው ህይወት መጥፋቱን ሌሎች ደግሞ መጎዳታቸውን የሆስፒታል ምንጮች ለዶች በለ ዲደብሊው ገልጸዋል። የሐዋሳ ሪፈራል ሆስፒታል ዋና ስራ አስኪያጅ አቶ ዝናው ሳር ሚሶ ጭንቅላቱን በጥይት መመታቱ የተገለጸው ተጎጂ ወደ ሐኪም ቤት ከደረሰ በኋላ ህይወቱን ማጣቱን ለሐዋሳው ዘጋቢያችን ሸዋንግዛው ወጋየው ገልጸዋል። መጀመሪያ ላይ ትንሽ ጭንቅላቱ ላይ ቁስሉ የነበረ ሰው ገብተዋል። እሱ ለመጀመሪያ እርዳታ ስትን ወደ ቤቱ ሄደዋል። ከዛ ቀጥለውም ደግሞ አንድ ሴት ነበር የመጣችው። በአጠቃላይ አራት ወንድና አንድ ሴት ነበር የመጡት። አንደኛው ከዳሮ የመጀመሪያ ደረጃ ሆስፒታል የመጣ ከዛ ሪፈር የተደረገ ሰው ነበረ ጭንቅላቱ ላይ ነበረ ቁስሉ ነበረ። በምንድን ነው የቆሰለው? ቁስሉ አሁን ሐኪሞች እንዳረጋገጡት በጥይት የተመታ ይመስላል። ከፍተኛ የሆነ ቁስል ነው። እሱ አዳረም ወደ እኛ እንደ ላከ እኛ ጋም ብዙ ሳይቆይ ሊያርፍ ይችሏል ሌሎቹ ተጎጆዎችን በተመለከተ እስካሁን የሚታየው ለከፍ አደጋ የሚያደርስ እንዳልሆነም አክለው ገልጸዋል። ግጭት ተቃውሞም በሐዋሳ ከተማ የተወሰነ እንዳልሆነ ከአካባቢው የሚወጡ መረጃዎች ያመለክታሉ። ከሚመለከተው የመንግስት አካል ተገቢውን ምላሽ ካላገኙ ዛሬ ማለትም ሐምሌ 11 ቀን 2011 ዓ ም የሲዳማን ክልልነት ለማወጅ መዘጋጃታቸውን የጉዳዩ ጠያቂዎች ሲያሳስቡ መሰንበታቸው ይታወቃል። ዛሬ ከቀትር በፊት የሲዳማ አርነት ንቅናቄ ሲአን የሲዳማ ተወላጆች እንዲረጋጉ አሳስበው ነበር። የሲአን የሕዝብ ግንኙነት ኃላፊ አቶ ደሳለኝ ሜሳ የብሔራዊ ምርጫ ቦርድ ጥያቄውን ተቀብሎ ሕዝበ ውሳኔ ለማድረግ እንዲቻል ቅድመ ዝግጅት በማካሄድ ላይ እንደሚገኝ ለዶችቭል አረጋግጠዋል። እንዲያም ሆኖ እስካሁን አካባቢው ስለመረጋጋቱ መረጋጋቱ የተሰማ ነገር የለም። የዓለም የጤና ድርጅት በዴሞክራቲክ ኮንጎ የተከሰተው የኤቦላ ወረርሽኝ ዓለም አቀፍ አጣዳፊ የጤና ስጋት መሆኑን ይፋ አደረገ። በሽታው መሰረተ ልማት ባልተስፋፋባቸው የኮንጎ ግዛቶች ተወስኖ እንዲቆይ ከፍተኛ ጥረት ሲደረግ ቢቆይም በዚህ ሳምንት ጎማ በተባለችው ከተማ አንድ በተህዋሲው መያዙ የተረጋገጠ ታማሚ ሕይወት አልፏል። አጋጣሚው ጎማ ከፍተኛ እንቅስቃሴ ያለባት ከተማ በመሆኗ ወደ ሌሎች አካባቢዎች በሽታው እንዳይዛመት ስጋት ፈጥሯል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም የተህዋሲው መስፋፋት ስጋት ማስከተሉን ይፋ አድርገዋል ሊስፋፋ ይችላል በሚለው ስጋት ምክንያት ኮሚቴው አጣዳፊ ዓለም አቀፍ ስጋት መከሰቱን እንዳውጅ በመከራይ መሰረት ይፋ አድርጋለሁ እኔም ምክሩን ተቀብዬ የዓለም የጤና ድርጅት አስቸኳይ የጤና ጉዳይ ኮሚቴ ሊቀመንበር የሆኑት ፕሮፌሰር ሮበርት ሽቴፋን በበኩላቸው ምንም እንኳን የተዋሲው የመስፋፋት አጋጣሚ አሳሳቢ ቢሆንም ሀገራት ድንበራቸውን እስኪዘጉ ግን አያደርስም ይላሉ። የዲሞክራቲክ ኮንጎ ጎረቤት ሀገራትም ሆኑ በሌላ አካባቢ ያሉ ድንበሮች መዘጋት አይኖርባቸውም። ምክንያቱም ይህ በተጎዱት አካባቢዎች ኢኮኖሚ ላይ አስከፊ ተጽዕኖ ይኖረዋል። Of the affected regions የዓለም የጤና ድርጅት የኤቦላ ተዋሲን ለመከላከል አስፈላጊው ክትባትም ሆነ መድኃኒት እንዳለ በማመልከትም ውጤት እንዲገኝ ሁሉም ወገኖች ተባብረው ሊሰሩ እንደሚገባ አሳስቧል። ምዕራብ አፍሪቃ ላይ በሽታው ከፍተኛ ጉዳት ካስከተለ በኋላ የተቀሰመው ትምህርትም መዘናጋትና ጊዜ መውሰድ የከፋ ችግር እንደሚያስከትል ማሳየቱንም አመልክቷል። የኮንጎ ተጎራባች ከሆኑት ሀገራት ዩጋንዳ በተለይም ከጎንጎ በተሰደዱ ወገኖች ዘንድ በሽታውን አስመልክቶ ያለውን ቁጥጥርና ክትትል አጠናክራለች። ስደተኞችን ከመስጠም በማዳን ወደ ጣሊያን ደሴት ያለ ፈቃድ በማስገባት ክስ የተመሰረተባት የጀርመን የረዴት አገልግሎት መርከብ ነጂ ካሮላ ራኬተ ዛሬ ፍርድ ቤት ቀረበች። ከሞት ያተረፈቻቸውን አርባ ስደተኞች እንደጫነች ወደ ጣሊያን የባህር ወደብ እንዳትጠጋ የተደረገውን እገዳ በመጣስ ለወሰደችው እርምጃም በህገወጥ መንገድ ስደተኞችን ለመርዳት በመሞከር ነው የተከሰሰችው። በወቅቱም የጣሊያን የባህር ወደብ ጠባቂ ፖሊስን ጀልባ በመግጨትም ተጨማሪ ክስ ቀርቦባታል። በጣሊያን ደቡባዊ ግዛት ሲሲሊ አግሪጌንቶ ከተማ ፍርድ ቤት ዛሬ የቀረበችው የሲዎች መርከብ ካፒቴን ራኬተ ለሶስት ቀናት ከታሰረች በኋላ በአቃቢያን ህግ የቀረበባትን ክስ ወደ ጎን በማድረግ ዳኛው በሰብአዊነት ድርጊቱን መፈጸሟን ገልጸው እንዳስፈቷት ይታወሳል። ሆኖም ግን አሁንም በአቃቤ ህግ ምርመራ እየተካሄደባት መሆኑ ተገልጿል። ከፍርድ ቤት ቆይታዋ በኋላ ለጋዜጠኞች በሰጠችው አጭር መግለጫ አዲስ ፕሬዝደንት የመረጡት የአውሮፓ ሀገራት ስደተኞችን ለመቀበል ዝግጁ ይሆናሉ የሚል ተስፋ እንዳላት ተናግራለች። አዲስ ፓርላማ የመረጠው የአውሮፓ ኮሚሽን እንዲህ ያሉ ነገሮች እንዳይደገሙ ይከለክላል ብዬ ከልቤ ተስፋ አድርጋለሁ። ከዚህ ሌላ ሁሉም የአውሮፓ ሀገራት ሲቪሎች ከአደጋ የሚያድኗቸውን ሰዎችም ለወደፊት ለመቀበል አብረው ይሰራሉ ብዬ አስባለሁ። በዛሬው ዕለትም ፍርድ ቤት ቀርባ ባለፈው ሰኔ አምስት ቀን የተፈጠረውን በዝርዝር ለማስረዳት እድል በማግኘቷ መደሰቷንም ገልጻለች። አድማጮች የምትከታተሉት የዶች ቨለ ዲደብሊዩን ዜና ነው። ቶኪዮ፣ ጃፓን ውስጥ ሰው ሰራሽ ምስሎችን የሚያቀናብር ስቱዲዮ ላይ በደረሰ ቃጠሎ ከ25 የሚበልጡ ሰዎች መሞታቸውን 36 የሚሆኑ ደግሞ መጎዳታቸውን ባለስልጣናት አመለከቱ። በተለይ ሴት ተማሪዎች የተካተቱበትን ዝና ያተረፉ ታሪኮች በማቅረብ በርካታ አድናቂዎች እንዳሉት የተገለጸውን ስቱዲዮ ትሞታላችሁ እያለ በመጮህ ወደ ስፍራው የገባ ሰው እንደለኮሰው ፖሊስ አስታውቋል። ግለሰቡ የረጨው ምንነቱ ያልታወቀ ነገርም እሳቱን አባብሶ ህንፃውን እንዳጋየው አሶሲየትድ ፕሬስ ከቶኪዮ በላከው ዜና አመልክቷል። የሀገሪቱ መገናኛ ብዙኃን እንደዘገቡትም ምናልባት እሳቱ ከመውጫ በሩ አቅራቢያ በመለኮሱ ሰራተኞቹ መውጫ ለማግኘት ሲሞክሩ ጊዜ ወስዶ ለከፋ አደጋ ሳያጋለጣቸው አልቀረም። እሳቱን የለኮሰው የ41 ዓመት ጎልማሳ ተጎድቶ ሐኪም ቤት እንደሚገኝ ፖሊስ አስታውቋል። ምክንያቱ ግን አልተገለጸም። የቀድሞ የፓኪስታን ጠቅላይ ሚኒስትር ሻሂድ ካቃን አባሲ በሙስና ኮሚሽኑ ዛሬ መታሰራቸው ተነገረ። የሀገሪቱ ብሔራዊ የተጠያቂነት ቦርድ ቃል አቀባይ አባሲ የታሰሩት በጸረ ሙስና ኮሚሽኑ ነው ከማለት ውጭ ዝርዝር መረጃ ከመስጠት ተቆጥበዋል። የክሱ ቅጂ እንደደረሰው ያመለከተው የፓኪስታን ሙስሊም ሊግ ፓርቲ በበኩሉ በሙስናና በሙስና ተግባር ተጠርጥረው መታሰራቸውን ማመልከቱ ተዘግቧል። ከጠቅላይ ሚኒስትር ናዋዝ ሻሪፍ ቀጥሎ በጎርጎሮሳዊ 2017 ዓ ም ለወራት ስልጣኑን ተረክበው የነበረው አባሲ ዛሬ በምስራቃዊቱ ከተማ ላሆር ጋዜጣዊ መግለጫ ለመስጠት በተዘጋጁበት ወቅት መያዛቸውን የተነገረው የፓኪስታን ብሔራዊ የተጠያቂነት ቦርድ በሳቸውና በናዋዝ ሻሪፍ ላይ ከፈሳሽ የተፈጥሮ ጋዝ ፕሮጀክት ጋር በተያያዘ ምርመራ እንዲደረግ ባለፈው አመት ትዛዝ ሰጥቶ ነበር። ለሰባት አመታት የፓኪስታን ጠቅላይ ሚኒስትር የነበሩት ሸሪፍም በሙስና ተከሰዋል። ይህ ዶች በለ ዲደብሊው ነው። አድማጮች ያለም ዜናውን ለማጠቃለል ዋና ዋናውን በድጋሚ እንሆ የሲዳማን የክልልነት ጥያቄ ለዛሬ ለማወጅ መቀጠሩን ተከትሎ በሐዋሳና አካባቢዋ ግጭት፣ ተቃውሞ መከሰቱ እየተነገረ ነው። እስካሁን የአንድ ሰው ህይወት አልፏል። በርካቶችም ተጎድተዋል። የዓለም የጤና ድርጅት በዲሞክራቲክ ኮንጎ የተከሰተው የኢቦላ ወረርሽኝ ዓለም አቀፍ አጣዳፊ የጤና ስጋት መሆኑን ይፋ አደረገ። እንዲያም ሆኖ አጎራባች ሀገራት ድንበራቸውን መዝጋት እንደማይገባቸው አሳስቧል። አርባ ስደተኞችን ከመስጠን በማዳን ወደ ጣሊያን ደሴት ያለ ፈቃድ በማስገባት የተከሰሰችው የጀርመን የእርዳታ መርከብ ነጂ ካሮላ ራኬተ አዲስ ፕሬዝደንት የመረጡት የአውሮፓ ሀገራት ስደተኞችን ለመቀበል ዝግጁ ይሆናሉ የሚል ተስፋ እንዳላት አመለከተች። ዛሬም ፍርድ ቤት ቀርባለች። ዜናው በዚሁ አበቃ።